እንግዲህ በኬንያ በፍርድ ቤት ትዕዛዝ በድጋሜ እንዲካሄድ የተወሰነው ፕሬዝዳንታዊ ምርጫ የፊታችን ሐሙስ ጥቅምት 16 ይካሄዳል። ዛሬን ጨምሮ ባለፉት ቀናት ግን የተቃዋሚ እጩ የራይላ ኦዲንጋ ደጋፊዎች ወደ አደባባይ በመውጣት ተቃውሟቸውን እያሰሙ ነው። ከፖሊስ ጋርም ተጋጭተዋል። መዲናይቱ ናይሮቢን ጨምሮ በኬንያ ያለው ሁኔታ ምን ይመስላል? እንግዲህ ያው ቀደም ሲል ሰላማዊ ሰልፎችን ለተወሰነ ጊዜ አቁመው ነበረ። ግን አሁን ስለ ምርጫው ሊካሄድ ሁለት ቀን ሲቀረው እንደገና ተቃውሞ ሰልፎቹ ቀጥለዋል። በዛሬው ዕለት ብቻ በኪሱሙና በናይሮቢ ደግሞ ከሰዓት በኋላ ተቃውሞ ሰልፎች ተካሂደዋል። በኪሱሙ ከሁለት ሺህ ሰው በላይ የሚገመት ወደ ምርጫ ጣቢያ ጽሕፈት ቤቱ አምርተው ሰላማዊ ሰልፍ አካሂደዋል። አካባቢው አስተዳዳሪ በፕሮፌሰር አንያንግ ንዮንጎ የተመራ ሰላማዊ ሰልፍ ነበረ። ናይሮቢ ከተማ እንዲሁ ከሰዓት በአሁኑ ሰዓት ሰላማዊ ሰልፎች እየተካሄዱ ነው። በነገው ዕለትም ደግሞ የተቃውሞ ሰልፎቹ እናት ተብሎ የሰየሙትን ተቃውሞ ሰልፍ በነገው ዕለት እንደሚያካሂዱ ጥሪ አድርገዋል። በመጪው ሐሙስ በሚካሄደው ምርጫ ዕለት ግን ቀደም ሲል ተቃዋሚዎች ራይላ ኦዲንጋን ጨምሮ ሰላማዊ ሰልፍ እንደሚካሄድ ጥሪ አድርገው የነበረ ቢሆንም በዛሬው ዕለት ግን ሰላማዊ ሰልፍ ጥሪ እንዳላደረጉና ይልቁንስ ደጋፊዎቻቸው ቤት ተቀምጠው እንዲውሉና በምርጫው በመጫው እንዳይሳተፉ ጥሪ አድርገናል ብለው ቀደም ሲል የነበራቸውን አቋም ያስተባበሉበት ሁኔታ ነው ያለውና ከዚሁ ጋር ተያይዞ ሊነሳ የሚችለው ጉዳይ በነገው ዕለት ራይላ ኦዲንጋ ሀገሪቱ የገባችበትን ፖለቲካዊ ቀውስ ሳይኮሎጂ ልትወጣበት የምትችልበትን ትልቁን ያሉትን መግለጫ በነገ እለት እንደሚሰጡ እየተጠበቀ ነው እና ደጋፊዎች የጠብቁኝ በነገ እለት ትልቅ መግለጫ ይሰጣለሁ ብለው ቀደም ሲል ተናግረዋል። በዚህ ሁኔታ ላይ ያለው አሁን አንተም እንዳልከው ኦዲንጋ በምርጫው እለት ሐሙስ ሰልፍ ጠርተው እንደነበር ከተነገረ በኋላ ዛሬ ደግሞ ደጋፊዎቻቸውን ያሳሰቡት በምርጫ እንዳይሳተፉና በቤት እንዲቀመጡ እንደሆነ ተናግረዋል። እንደዚህ ኦዲንጋ በምርጫው አልሳተፍም ከማለታቸው ሌላ እርስ በርስ የሚጣረሱ መግለጫዎች ማውጣታቸው ስጋት ፈጥሯል። እና ፕሬዚደንት ኡሁሩ ኬንያታም ከፋፋይ መግለጫዎች በማውጣት እንዲሁ ይተቻሉ። እንደዚህ አይነት የፖለቲከኞቹ ሽኩቻዎች ኬንያን ከምርጫ በኋላ ወደ ብጥብጥ እንዳይከታ ተፈርቷል። በኬንያውያን ዘንድ በዚህ ረገድ ምን አስተያየት አለ? መገናኛ ብዙኃን ሊሆን ይችላል፣ በፖለቲካ ተንታኞች በኩል ሊሆን ይችላል። ምንድን ነው ያለው አስተያየት በእውነቱ የሀገሪቱ ዜጎች የሚሆኑ የመገናኛ ብዙሀን የሃይማኖት መሪዎች የሲቪል ማህበረሰብ ድርጅቶች እንዲሁም ደግሞ የዲፕሎማቲክ ማህበረሰቡ በአጠቃላይ ፖለቲከኞች ከፍተኛ ጥሪ እያደረገ ተደጋጋሚ ጥሪ እያደረገ ያለበት ሁኔታ ነው ያለው የሀገሪቱ ሰላም እና ጸጥታ ሁኔታ በፖለቲከኞች እጅ መሆኑን ፖለቲከኞች መወያየት እስካልተሻሉ ድረስ ፊትለፊት ተቀምጠው መነጋገር እስካልቻሉ እና ሀገሪቱ የገባችበትን ፖለቲካዊ ቀውስ መፍታት እስካልቻሉ ድረስ መጪው ምርጫ ሰላማዊ እና ህጋዊ እና ቅቡልነት ያለው ይሆናል ተብሎ አይጠበቅም ብዙ ሰዎች አይጠብቁም እና ተደጋጋሚ ጥሪ ነው እየቀረበላቸው ያለው። ሆኖም ግን ጥሪውን ሁለቱም መሪዎች አልተቀበሉትም፣ ፊት ለፊት ተቀምጠው መናገር አልቻሉም። በአጠቃላይ በሁሉም አቅጣጫ ሁሉም ያገባኛል የሚል አካል ሁሉ ጣቱን እየቀሰረ ያለው በሁለቱ ፖለቲከኞች ላይ ነው እና አንተም እንዳልከው የሚጣረሱ መግለጫዎች ነው በተለያዩ ጊዜ የሚሰጡት። ቀደም ሲል ፕሬዚዳንት ኡሁሩ ኬንያታ የጠቅላይ ፍርድ ቤቱን ውሳኔ አልቀበልም ብለው የማጆሪቲ ውሳኔ ያሉበት ሁኔታ አለ። በኋላ ግን እንደገና ደግሞ በፓርላማ ምርጫ ህጉን በሚያሻሽሉበት ጊዜ የቁጥር የበላይነት መቀ መጫ በፓርላማ ውስጥ ካለን ድረስ የፈለግነው እናደርጋለን ብለው እንደገና በአብላጫ ድምፅ ያላቸውን አመኔታ የገለጹበት ሁኔታ አለ። በተቃዋሚውን በኩል ደግሞ ወደ ራይላ ኦዲንጋ ስንመጣ በተለያየ ጊዜ ልብ አንጠልጣይ የሆኑ መግለጫዎችን እንሰጣለው በሚል ደጋፊዎቻቸውም ሌሎችንም ሀገሪቱ በቋፍ ላይ እንድትቀመጥ የሚያደርጉበት ሁኔታ አለ እና ከርሯል የሚናገሩት የሚጠቀሙት ቃል ከርሯል። የብሔር የጎሳ ክፍፍሎች ስር እየሰደዱ እንደሆነ በመገናኛ ብዙኃን በተደጋጋሚ ይነገራል። በአብዛኛው በተቃዋሚዎች የሚገለጸው የራይላ ኦዲንጋ ደጋፊ የሆነ ነው የሎ ጎሳ ወይም ብሔረሰብ በአብዛኛው ተለይቶ ጥቃት እየደረሰበት እንደሆነ በተቃዋሚዎች በኩል ሲገለጽ ይሰማል። እንዲህ አይነት ንግግሮች በአጠቃላይ ያለውን ሁኔታ እያከረሩት እንደሆነ ና እንግዲህ ምርጫው አንድ ቀን የቀረው ከዚህ በኋላ ሁለቱ ተገናኝተው ፖለቲካዊ መፍትሄ ይሰጣሉ ተብሎ አይጠበቅም እና ሀገሪቱ በአጠቃላይ በሁለቱ መሪዎች ዕጣ ፈንታዋ የሚወሰንበት ሁኔታ ላይ ነው ያለችው። አሁን እሺ፣ ፍቅረ ማርያም በጣም ነው የማመሰግነው። እንግዲህ የምርጫውንም ሁኔታ እየተከታተልን እንዘግባለን። አንተም እንግዲህ ከዚህ በኋላ ያሉትን ውጤቶች እና ሁኔታዎች ታሳውቀናል ብለን ተስፋ እናደርጋለን። በጣም አመሰግናለሁ። ለዛሬው አመሰግናለሁ።